Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 18 2010 ዓ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በየእስር ቤቱ ይገኛሉ ያሏቸውን ለማሰብ በማኅበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ አስታወቁ።

ይላሉ። በኃይላ በጣም በጣም ብዙ ነገሮች አሉ። አስተባባሪዎቹ ለቪኦኤ ከሰጡት ቃል የቀነጫጨብ ነው ያሰማናችሁ። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጭት፣ ላይቤሪያውያን መጪውን ፕሬዝደንታቸውን ለመምረጥ ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ና የሩሲያ ዋቻቸው ሴርጌይ ላቭሮቭ የኮሪያ ባህረ ገብ አካባቢ ከኒውክሌር ነጻ እንዲሆን የዲፕሎማሲ መፍትሄ ላይ ለመድረስ መስራታችንን እንቀጥላለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ነው ይህን ያስታወቀው። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ላይቤሪያውያን መጪውን ፕሬዚደንታቸውን ለመምረጥ ትናንት ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የማይክል ብራውን ዘገባ አለ፣ ትዝታ ብላቸው ታቀርበዋለች። ምክትል ፕሬዚደንት ጆሴፍ ቦዋካዬ ወይስ የቀድሞው የእግር ኳስ ተጫዋች ጆርጅ ዊያ? ለአስራ ሁለት ዓመታት አገልግለው ስልጣን እያስረከቡ ያሉትን የአሁኗን ፕሬዚደንት ኤለን ጆንሰን ሰርሊፍን የሚተካው ከሁለቱ እጩዎች አንደኛው ነው። ለማንኛውም ቆጠራው እየተካሄደ ለሁለቱም የተሰጡ ድምፆች አንዱ ባንዱ ላይ እየተደመረ፣ ቁጥሩም ለሁለቱም እያሻቀበ ነው። የቀድሞ የጎልሱሰኛ ሱሰኛ ዊያ ግን አሸንፍ ያለው እያለ ነው በጣም ተደስቻለሁ። እንደማሸንፍም አውቃለሁ። እኔ ከሽንፈት ጋር ጉርብትና የለኝም። የዛሬው ድሌ የሚያጠራጥር አይደለም። አሸንፋለሁ። ጆርጅ ዊያ ከላይቤሪያውያን አብዛኞቹ ድምፅ የእርሱ እንደሆነ ነው የሚናገረው። ይሁን እንጂ ተቺዎች 51 ዓመቱን ዘንድሮ በደፈነው ዊያ ብዙዎች ምቾት አይሰማቸውም። የተጨበጠ የፖለቲካ ሆነ የአስተዳደር ልምድ የለውም። የቦአካይ ተቀናቃኞች ደግሞ የራሳቸው መከራከሪያ አላቸው። የሰባ ሶስት ዓመቱ እጩ የፕሬዝደንት ሰርሊፍ ምክትል ፕሬዝደንት በነበረባቸው ዓመታት እምብዛም የሚያጠረቃ ተግባር ፈጽመው አልታዩም ባይ ናቸው። የድምፅ አሰጣጡ ይህ ነው የሚባል የገዘፈ ችግር ሳይታይበት መካሄዱንና መጠናቀቁን የቀድሞውን የናይጄሪያ ፕሬዝደንት ጨምሮ ሌሎችም የታከሉበት ዓለም አቀፍ የታዛቢዎች ቡድን መስክሯል። መቼም አንድ ሰው ማሸነፍ አለበት፤ ያ ሰው ደግሞ ላይቤሪያዊ ነው፣ የሚሸነፈውም ሰው ላይቤሪያዊ ነው። ካሸነፍ ታከብረዋለህ ስታከብረው ደግሞ በብሔራዊ ደረጃ ነው የምታከብረው ምክንያቱም የሁለቱም ፕሬዚደንት ነህና ከተሸነፍክም ሽንፈትህን በክብር ትቀበላለህ የትናንቱ ድምፅ እጅግ የተቀራረበ በመሆኑ ውጤቱን በይፋ ለማሳወቅ ምናልባት ጥቂት ቀናት መጠበቅ ሳያስፈልግ እንደማይቀር ቆጣሪዎቹ ፍንጭ ሰጥተዋል ሁሉም ነገር እስካሁን ባለው ሁኔታ ከቀጠለ ላይቤሪያ በሰባ ዓመታት ውስጥ የምታየው የመጀመሪያው ሰላማዊ የስልጣን ሽግግር ይሆናል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ና የሩሲያ አቻቸው ሰርጌይ ላቭሮቭ የኮሪያ ባህረ ገብ አካባቢ ከኒውክሌር ነጻ እንዲሆን የሚያስችል የዲፕሎማሲ መፍትሄ ላይ እንዲደረስ መስራታቸውን ሊቀጥሉ ተስማምተዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ስቴት ዲፓርትመንት ዛሬ ባወጣው መግለጫ መሰረት ትናንት ማክሰኞ በቴሌፎን የተወያዩት ሁለቱ የውጭ ጉዳይ ሚኒስትሮች የሰሜን ኮሪያ የኒውክሌር መርሃ ግብር የሰላም ጠንቅነት እና ያቺ ሀገር ባለ ኒውክሊየር መሳሪያ ኃይል እንድትሆን ዩናይትድ ስቴትስም ሆነች ሩሲያ እንደማይቀበሉ ተነጋግረዋል ብሏል። የሩሲያ የውጭ ጉዳይ ሚኒስቴር ትናንት በወጣው መግለጫ በበኩሉ የዋሽንግተን የወራሪነት አነጋገር ባለው ኮሪያ ባህበረ ገብ ላይ ውጥረቱን አባብሶታል ብሏል። ሚስተር ላቭሮቭ ይህንኑ ለዩናይትድ ስቴትስ አቻቸው ሬክስ ቲለርሰን አስታውቀዋቸዋል ያ ደግሞ በሩሲያ ዘንድ ተቀባይነት እንደሌለው ነግረዋቸዋል ይላል። ይህ በዚህ እንዳለ የዩናይትድ ስቴትስ የገንዘብ ሚኒስቴር በሁለት የሰሜን ኮሪያ ባለስልጣናት ላይ በሀገሪቱ የተወንጫፊ ሚሳይል ግንባታ መርሃ ግብር ጉዳይ በተጫወቱት ሚና የተነሳ ማዕቀብ ጥሎባቸዋል። ዩናይትድ ስቴትስ ይህን እርምጃ የወሰደችው የተባበሩት መንግስታት የጸጥታ ምክር ቤት ሰሜን ኮሪያ የምታስገባውን ነዳጅ መጠን የሚገድብ ውሳኔ በሙሉ ድምፅ ማጽደቁን ተከትሎ ነው። ከሰሜን ኮሪያ በሚወጡም ሆነ በሚገቡና የተከለከሉ ጭነቶችን ይዘዋል ተብለው የሚጠረጠሩ መርከቦች ላይ ፍተሻው እንዲጠብቅም የጸጥታ ምክር ቤት ሀገሪቱ ውሳኔ ፈቅደዋል። የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ ለእንግሊዝ ልዑል ሃሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች በተወሰኑ ጉዳዮች ወይም በአንድ ጉዳይ ላይ የተለያዩ እውነቶችን እንዲይዙና በወቅቱ የያዙትን አድሏዊ አመለካከት በሚያጠናክሩ መረጃዎች እንዲከበቡ ማድረጉ ነው ሲሉ አስገንዝበዋል። ልዑል ሃሪ ሚስተር ኦባማን ያነጋገሯቸው ባለፈው መስከረም ለቢቢሲ ራዲዮ ፍሪላንስ ዘጋቢ ሆነው ይሰሩ በነበረበት ጊዜ ነው። ለሁለት የሥልጣን ዘመናት በዩናይትድ ስቴትስ ፕሬዚደንትነት ያገለገሉት ሚስተር ኦባማ በኢንተርኔት የተሰባሰቡ ማኅበረሰቦችን ከዚያ መድረክ ወጣ ብለው ሰዎች እርስ በርስ እንዲተዋወቁ እድል መስጠት ያስፈልጋቸዋል ብለዋል። ፕሬዚደንት ኦባማ ጋዜጠኛ ሆነው ሲያነጋግሯቸው የነበሩትን ልዑል ሃሪን ሲያነጋግሩ ባልተለመደ ሁኔታ ለጋዜጠኛ ልዑልነቶ ታላቅነቶ እያሉ ያነጋግሯቸው ነበር። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ የሰላም ድርድር ከሶሪያ ሕዝብ ዘንድ ሰፊ ድጋፍ ያለው መሆኑን እና የተባበሩት መንግስታት ድርጅት ለሚሸመግለው የሰላም ሂደት መሰረት የሚጥል እንደሚሆን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ላቭሮቭ ይህን የተናገሩት አርባ የሶሪያ ሽምቅ ተዋጊ ቡድኖች አንድ ላይ ሆነው በወሰዱት አቋም ሩሲያ የመንግስታቱን ድርጅት የሰላም ሂደት በብልጠት ጠልፋ ልታደናቅፍ እየሞከረች ናት፣ ብለው በመወንጀል በሶቺው ጉባኤ ላይ አንካፈልም ካሉ በኋላ ነው። ሩሲያ የምትፈልገው ፕሬዝደንት ባሻር አል አሳድ ከስልጣን ይውረዱ የሚለውን ጥያቄያችንን እንድናነሳ ነው ሲሉ አማጽያኑ ከሰዋል። በሰላም ድርድር የሚሸመግል ከወገንተኝነት ነፃና ሀቀኛ ሊሆን የሚገባ ሆኖ ሳለ የሶሪያ መንግስት ከማንኛውም ሀይለኛ ደጋፊ የሆነችው ሩሲያ ግን ሀቀኛ ወይም ነጻ አይደለችም ብለዋል አማጽያኑ። ኢየሩሳሌም የሚገኘው የተቀደሰው ምዕራባዊ ግንብ አቅራቢያ የሚገነባው የባቡር ጣቢያ በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስም እንዲሰየም የእስራኤል የትራንስፖርት ሚኒስትር ሐሳብ አቀረቡ። ፕሬዚደንት ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ብለው እውቅና መስጠታቸውን ተከትሎ ሚኒስትሩ ይዝራኤል ካትስ ይህን ሐሳብ ያቀረቡት በቅርቡ በተካሄደ የሀገራቸው የባቡሩ መስመር ዋና ሥራ አስኪያጆች ስብሰባ ላይ ሲሆን በቅርቡ የሚከፈተው የፈጣን ባቡር መስመር ወደ ምዕራባዊው ግንብ እንዲዘልቅና እዚያም አዲስ የባቡር ጣቢያ እንዲሠራ ይጠይቃል። ፕሬዚደንት ትራምፕ ኢየሩሳሌምን የእስራኤል ዋና ከተማነት በማወቅ በጀግንነት ስለ ወሰዱት ታሪካዊ ውሳኔ የባቡር ጣቢያው በስማቸው ይሰየም ሲሉ ነው ሚኒስትሩ ሐሳብ ያቀረቡት። ሐሳቡ ከዓለም አቀፉ ማኅበረሰብ ተቃውሞ እንደገጠመው ተቃውሞ እንደሚገጥመው ተገምቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ታህሳስ 18 ምሽት ፕሮግራማችን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማኅበራዊ ሚዲያ ላይ የአንድ ቀን ዘመቻ እያደረጉ መሆናቸውን አስተባባሪዎቹ ለአሜሪካ ድምፅ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ ዘጠኝ መቶ ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች ጋር የተወሰኑት ሲል አሜሪካ ድምፅ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ይህ ዘገባ በአሁኑ ሰዓት እየተጠናቀረ ነው፤ እንደደረሰን እናሰማችኋለን። ምሽቱ አብይ ርዕስ ዘገባችን ነው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። እየተካሄዱ ያሉ እስራቶች ሰላማዊ የትግል እንቅስቃሴያቸውን እያወኩ መሆናቸውን የስልጤ ዞን የሰማያዊ ፓርቲ አመራር አባል አስታወቁ። የፓርቲው ልሳን የሆነውን ጋዜጣ መሸጥና ማስነበብን ጨምሮ ሌሎች እንቅስቃሴዎችም እየታወኩ መሆናቸውን እኚሁ የአመራር አባል ለቪኦኤ ተናግረዋል። እስክንድር ፍሬው ተጨማሪ አለው። የስልጤ ዞን የሰማያዊ ፓርቲ ሰብሳቢ የሆኑት ኢብራሂም ከድር ለመንጎ በስልክ እንዳስረዱት አባሎቻቸው እየታሰሩ፣ እንቅስቃሴያቸው እየታወቀ ነው። ከዞኑ ስምንት ወረዳዎች አንዱ በሆነው ላንፋሩ ወረዳ ጥሯ ከተማ የታሰሩትን የፓርቲውን የጠቅላላ ጉባኤ አባል የአቶ ሻፊ ከድርን ሁኔታ ደግሞ በማሳያነት ጠቅሰዋል። ሻፊ ከድር ይባላሉ። የሰማያዊ ፓርቲ የጠቅላላ ጉባኤ አባል ነው። ተሰጣቸው ኃላፊነት መሰረት ነው። በስልጤ ዞን በስምንቱ ወረዳዎች ተዛዝረው እንዲያደራጁ የፓርቲው ስራ እንዲሰሩ በተሰጣቸው እውቅና መሰረት ሲንቀሳቀሱ የቆዩ ናቸው። እስካሁኑም ማለት ነው። ስለዚህ አሁን ባለፈው ቅዳሜ ሳምንት ና ተብለው ተደውሎላቸው የሆነ መገናኛ ቦታ አለ። እዛ ያው ተደውሎላቸው ሲሄዱ የት ወረዳ የት ከተማ? ላንፍሮ ወረዳ ጦራ ከተማ ውስጥ ላንፍሮ ወረዳ ጦራ ከተማ ውስጥ ያው ተደውሎላቸው የቀበሌው አስተዳዳሪ የሆኑት ትልቅ ናቸው። ደውለው ጠርተውት ሲሄድ ትራፊክ ፖሊስ ነበረው ቦታው ዘይኑ ይባላል። በሞቶት ጭኖት ያው ፖሊስ ጣባ ወስዶ ዳብድቦ አስገብቶታል። ቻፊ ሁለተኛው በደም ይላል። በሌላ ከሁለተኛው ሰው የተያዘው ያው ከድር ስራጅ ነው የሚባለው፣ ተይዞ እሱ ማረቢያ ውስጥ ገብተዋል። አቶ ከድር ለየት ባለ ጉዳይ ነው የታሰሩት ብለውኛል። ምንድ አቶ ከድር ጉዳይ አቶ ከድር ጉዳይ ያው በላምፕሮ ወረዳ ውስጥ መሬት ነው በሚ እስካሁን ያው ሰላሳ አመት ይሆናል ሰዎች ሰፈውበት ይገኛሉ። ያንን ተነሱ ቤታቸው አፍርሶ ሲባሉ አይ ብሎ ይሄ ውክልና ወስዶ እስከ ፌዴራል ድረስ ሄዶ ሲጠይቅ የነበረ ሰው ነው። እስቲ ነገረ ኢትዮጵያን አስነብበዋል በሚል ታሰሩ ስላሏቸው ሰው ይንገሩኝ። የበለጠ በትክክል ምክንያቱ እሱ ነው የታሰሩበት? ምንድን ነው ማረጋገጫችሁ በዛ ምክንያት እንደታሰሩ? አንደኛ የሚያቀርቡት ምክንያት ይሄ የሽብር ወረቀት ነው በሚል ነው ያው ጋዜጣ የታተመው ሰላምና ብርሃን ከሚባል የመንግስት ጋዜጣ ማተሚያ ቤት ብርሃንና ሰላም ነው የታተመው፣ ከዚያው ነው የታተመው። ያንን ደግሞ እነሱ ይሄን ማተሚያ ቤት እኛ አናቀው፣ ስለዚህ የሽብር ወረቀት ሲበትን ነው እንደው መርማሪ ፖሊስን ጭምር አንተ ሰው ዳቦ ይበትናል፣ አንተ ጋዜጣ ትበትናለ በሚል ጭምር ነው ስጠይቅ ተነበሩት ማለት ስለዚህ ያንን አናቀው ፌዴራል ልከናል በሚል ነው እስካሁን ማቆያ ለተደጋጋሚ ለሁለተኛ ዙር ለስድስት ቀን ተጠይቁበታል። ሁለት ሁለተኛ ዙር ማለት ነው። ስለዚህ ፍርድ ቤት ቀርበዋል ማለት ነው። ፍርድ ቤት ቀርበዋል። አዛዙ ሁለት ጊዜ ተጠይቁበት፣ አንዴ ሰባት ሰባት ቀን ተጠይቁበት፣ አሁን ደግሞ ለስድስት ቀን ተጠይቀበት ማለት ነው። እርስዎ እንደ ፓርቲው አመራር ወደ ወረዳው አስተዳደር ወይም ወደ ዞኑ በመሄድ ምክንያቱ ምንድን ነው የታሰሩበት በሚል ለማጣራት ያደረጉት ጥረት አለ? እንደኛ ያው ያደረግነው ጥረት ያው ከድርጅት ጉዳይ ኃላፊ ጋር ለመነጋገር ሞክረናል። እዚህ ላይ ከድርጅት ጉዳይ ኃላፊ ማለት ከስልጤ ዞን የድርጅት ጉዳይ ኃላፊ ወረዳው ከወረዳው ከወረዳው የደሂድን የድርጅት ጉዳይ ኃላፊ ማለት ነው። እሳቸው ጋር ለመነጋገር ሞክረናል። አቶ አብዱልመና አሰብ ይባላሉ። ከነሱ ጋር መግባባት አልቻልንም። ችግር ነው ነው ያሉት ቀጥታ የአቶ ኢብራሂም አስተያየት አዲስ አበባ የሚገኙት የሰማያዊ ፓርቲ አመራሮች የሰጡትን መረጃ ያጠናከረ ነው። ከስልጤ ዞን በተጨማሪ በደቡብ ጎንደር ወረታ ከተማም እንደዚሁ የፓርቲው ልሳኔ የሆነውን ነገር የኢትዮጵያ ጋዜጣ አስነብባቸዋል የተባሉ አራት አባላት በእስር ላይ እንደሚገኙ ነው አመራሮቹ ያመለከቱት። በተለይም የስልጤ ዞን ለአንፋሮ ወረዳ አስተዳዳሪ የሆኑትን የአቶ ሀሰን ኑራቱን ምላሽ ለማግኘት ሞክር ያለው በስልክ ግንኙነት መቆራረጥ ተስተጓጉሏል። በተጠቀሰው ደረጃ ያለ የሰማያዊ ፓርቲ አባል መታሰሩን ግን እንደማያውቁ ነው የተናገሩት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እንሸጋገር። የኮንጎ ዲሞክራሲያዊት ሪፐብሊክ የሚበዙት የደቡብ ሱዳን አማጺያን ሳይሆኑ እንዳልቀሩ የተጠረጠሩ ድንበሯን አቋርጠው በመጉረፍ ላይ የሚገኙ ስደተኞች ሁኔታ የከሰተውን ለመቋቋም ብርቱ ጥረት ይዛለች። የጦር ሰራዊቷ በበኩሉ እስካሁን ዘጠኝ ያህል ተጠርጣሪዎችን በቁጥጥር ስር ማዋሉ ይፋ ተደርጓል። የቤተሰቦቻቸው አባላት ግን የተያዙት ሰዎች ተራ ስደተኞች እንጂ የአማጽያን ቡድኑ አባላት አይደሉም ሲሉ እንዲለቀቁላቸው እየጠየቁ ነው። ሪፖርተራችን ጄሰን ፓቲንኪን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። የደቡብ ሱዳን መንግስት በአንድ የአገሪቱ ደቡብ ምዕራብ ግዛት የሚገኝ የአማጽያኑን የጦር ካምፕ ከተቆጣጠረበት ካለፈው ሳምንት አንስቶ በብዙ መቶዎች የሚቆጠሩ ስደተኞች አካባቢውን ጥለው ወደ ኮንጎ ዲሞክራሲያዊ ሪፐብሊክ በመፍለስ ላይ ናቸው። ከእነኚህም ውስጥ አንዳንዶቹ የአማጽያኑ ሚሊሻዎች በመሆናቸው ግጭቱ ድንበር ተሻግሮ እንዳይቀጥል የሰጋችው ኮንጎ ታዲያ በአማጽያኑ ተዋጊነትና ጀሌነት የጠረጠረቻቸውን በማሰር ላይ ትገኛለች። ስደተኛ አባላቱ ግን የተያዙት ወጣቶ ች ከምኑም ከምኑም የሌሉበት ናቸው እያሉ ነው። ባለፈው ሳምንት ከአንድ የመቆጣጠሪያ ኬላ አቅራቢያ በኮንጎ ጦር ሰራዊት አባላት ስለተያዙትና አሁንም ድረስ ከወታደሮቹ እጅ ስለሚገኙት ወንድማቸው የተናገሩት ግሬስ ጋባ ቁጥሩ ሰላሳ ሺህ የሚደርስ ስደተኛ በማስተናገድ ላይ በምትገኘው የድንበር ከተማ አባ ከተጠለሉ ደቡብ ሱዳናውያን አንዷ ናቸው። ባለፈው የጥር ወር ሁለቱም በተመሳሳይ በስደተኝነት እውቅና ተሰጥቷቸው ቢመዘገቡም ባለፈው ሳምንት ደቡብ ሱዳን ውስጥ ዳግሜ ያገረሸውን ውጊያ ተከትሎ ወንድማቸው የቤተሰብ አባላትን ለመታደግ ወደዚያ ማቅናቱን ይናገራሉ። ከስምንታችን መካከል አንድ እርሱ ወንድሜ ብቻ ነው የታሰረው ነው የሚሉት ጋባ እንደሚመስለኝ ወንድሜ ተዋጊ ወታደር ምስሏቸው ይሆናል። ነገር ግን እርሱ ተዋጊ ወታደር አይደለም ብለዋል። ምን ያህል ሰዎች በአማጽያኑ ቡድን አባልነት ተጠርጥረው እንደ ተያዙ በውል ባይታወቅም ለመገናኛ ብዙኃን ይፋ መግለጫ ለመስጠት እንዳልተፈቀደላቸው የሚናገሩ የመንግስት ምንጮች ግን እስካሁን ዘጠኝ ሰዎች በሰራዊቱ ቁጥጥር ስር መሆናቸውን ነው ያመለከቱት። የስደተኞቹ ተጠሪዎች ታዲያ የተያዙትን ደቡብ ሱዳናዊያን ቁጥር አስራ ሰባት ያደርሱታል። አሌክሲ ካባምቢ በኮንጎ ብሔራዊ ስደተኞች ኮሚሽን የአባ ከተማ ተጠሪ ናቸው። የአማጺው ተዋጊዎች ከዚያ ሲገቡ ትጥቃቸውን ያወረዱ፣ ከቡድኑ ጋር የነበራቸውን ግንኙነት ያቋረጡ አሊያም አጋርነታቸውን ያነሱ ቢሆን እንኳን በስደተኝነት እውቅና ሰጥተን አንቀበላቸውም እያሉ ነው። አንድ የጦር መሳሪያ አንግበህ የተሰለፍህ ከነበርክ በሲቪል ስደተኝነት እውቅና ተሰጥቶ ጥገኝነት አታገኝም። ጥገኝነት ተሰጥቶ ከሆነ እንኳ ቀደም ሲል በወታደራዊ ተዋጊነት መሳተፍን የሚያሳይ መረጃ ከተገኘብህ ያ ቀድሞ የተሰጠህ የጥገኝነት መብት ይገፈፋል። በአባ ከተማ የድቡብ ሱዳናውያን ስደተኛ ማኅበረሰብ ሊቀመንበር ሊዋ ሞሪስ ታባን በበኩላቸው ግን ሲቪል ሆኖ የኮንጎን ምድር የረገጠ ስደተኛ ቀደም ሲል በተዋጊነት ተሰማርቶ የነበር ቢሆን እንኳን በስደተኝነት መመዝገብ መቻል አለበት ይላሉ። አላን ቦስዌል የስደተኞች ጉዳይ አጥኚ ናቸው። የደቡብ ሱዳን መንግሥት ተዋጊዎች የኮንጎን ድንበር አቋርጠው በተገኙ ጊዜ ወደ አገራቸው እንዲመለሱ ይደረጋሉ። ነገር ግን የአማጽያኑ ተዋጊዎች በተመሳሳይ ሁኔታ ውስጥ ሆነው ሲያዙ ግን ሁኔታው ያን ያህል ቀላል አይደለም ባይ ናቸው። አንዳንዶች ቀድሞ የነበራቸውን የተዋጊነት ማንነታቸውን ጥለው በስደተኝነት መቀጠል ሲመርጡ፣ ሌሎች ደግሞ ቆይተው ወደ መጡበት በመመለስ በውጊያው ለመሳተፍ ያቅዳሉ። ማን በእርግጥ ውጊያውን እርግፍ አድርጎ ለመተው እንደ ወሰነ፣ ማንኛው ደግሞ አገግሞና ራሱን አጠናክሮ ለውጊያው ለመሰናዳት እንደመጣ መለየት በእጅጉ አዳጋች ነው። የደቡብ ሱዳን የእርስ በርስ ውጊያ እስከ ቀጠለ የኮንጎም ፈተና ከደቡብ ሱዳን በሚያዋስናት ድንበሯ ከሁለቱ ወገኖች ተዋጊዎች ጉዳይ ጋር የተያያዘው ግብግቧም ቀጣይነት አይቀሬ ነው። የምሽቱ አብይ ርዕስ ደርሶናል። በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምፅ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያ እና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምፅ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ዝርዝሩን ጽዮን ግርማ ይዛለች። ዛሬ ረቡ ታህሳስ 18 2010 ዓ ም በድረ ገጽ ላይ የበይነ ዘመቻው እንዲደረግ የመጀመሪያውን ሀሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታ በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው ለአሜሪካ ድምጽ እንደተናገረው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም ይላል። በተለይ ከሁለት ዓመት በፊት በኦሮሚያ እና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች በእስር ላይ እንደሚገኙ ይናገራል። ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይህ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንዲያውም አቤቶታቸውም በቃል መናገርም ሁ ይሻሏል ነበር ጽሑፍ አቅርቡ ነው የሚባለው። ፍርድ ቤት ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰው የተወሰነ ሰው ነው። ስለዚህ አብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያቅ ሰው እንዲያስ ማስታውስ በደላቸውም ደግሞ በተደራጀ መልኩ ቢያንስ በአንድ ቀን እንድናስታውስ ነው ዋናው ዓላማው። ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው አምስት መቶ ስልሳ የሚደርሱ ሰዎች ስም ተመዝግቦ በዘመቻው ላይ ይፋ እንደተደረገ ጌታቸው ገልጾ፣ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱና የሚታወቁ ከአንድ ሺ አምስት መቶ በላይ እንደሚሆኑ ይናገራል። የዞን ዘጠኝ የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የሕሊና እስረኞችን እናስታውሳቸው በሚለው የበይነ መረብ ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹንና ወንዶቹን እስረኞች ለማስታወስ በተሰራ የተለያየ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቷቸውን በመቀየር ታውሰዋል ብሏል። ምንም ጥሪው ስናደርግ ጌታቸው ሽፈራው ነበር መጀመሪያ ያሳቡን ያመጣው። ከዛ በኋላ ከነገረንበትና ጥሪ ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ፣ በዚህ አጋጣሚ ያስተዋውቅ ነው። ምን አይነት ስራ የተሰራ ነው፣ ሰዎች እንዴት የተያዙት የሚለውን ነው። አናግባብ መብታቸው የተጣሱ ተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያፈልገው እንጂ ለከሌ ወይም ለከሌ ብለን ለይተን ያልነው ነገር አይደለም። በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉሏል ብለዋል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎች ለመስማትም የሚከብዱ ናቸው ይላል። በአብዛኛው ብልታቸው ላይ ውሃ ማንጠልጠል፣ በኤሌክትሪክ ገመድ ይገርፉናል እንደሚሉት። አብዛኛዎቹ መከላከያ ምስክር ሲያቀሩ መሰቀላለ በተለይ በዚህ ከቃጠለው ጋር በተያያዘ የሚሰማው በጣም አስጠቃቂ ነው። ጣራ ጋር ሁሉ ተሰቅለናል እንደሚሉት፣ ካቴና ለወር ያህል መታሰር፣ እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው። በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች። እንደውም በቅርቡም ፍርድ ቤት ላይ ያቅርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ፣ በሚስማር ጉልበት መመታት እንዳለ እና ደግሞ ላይ ያለ የካቲና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ኩሪያቸውን እያወለቁ ልታቸው እንደ ተኮላሽ ያሳያሉ። ለምሳሌ አብሻለ ሁለት የሚባል ተከሳሽ ልሉቱ እንደ ተኮላሽ ያሳያለ። ትናንት እንኳን አድኖት ሽሙ የሚባል ሶስት ጊዜ ሀይላንድ ውሃ እንጠልጥለውብኛል ብሎ ለፍርድ ቤት ትናገራለን። በአብዛኛው ሰው ከፍርድ ቤት በሽ እንኳ ስትዘግብ አንዳንዱ ሰው እውነት እንኳን አይመስለውም። ሄዶ ሱሪን ሲያወልቅ እስካላየ ድረስ፣ ጥፍር የተነቀለ ጥፍር እስካላየ ድረስ ምናምን እንኳን አለ ከዘግናኝነቱ የተነሳ ሆነት ጉዳዮች ብቻ ሳይሆን በደል ያጋልጡ ሚዲያዎች እና ተቋማት ካለመኖራቸው የተነሳ ሰው አያምኑም። እንደዚህ ሲሆን ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ ስለነዚህ የሚሰወላቸው ሰው ስለሌላቸው ሰዎች ማንም የለንም ብለው ነው የሚያስቡት። እነሱ ማህበራዊ ሚዲያ እንኳን ስማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆንን ለማሳየት በኢትዮጵያ እስር ቤቶች ውስጥ ጋዜጠኞች፣ የፖለቲካ ፓርቲ መሪዎች፣ በህዝባዊ ተቃውሞ እንቅስቃሴ ላይ የተሳተፉ ያልተሳተፉ ወጣቶች፣ በአጠቃላይ በጸሐፊነታቸውና በፖለቲካ አቋማቸው አሸባሪ በሚል ክስ በእስር ላይ እንደሚገኙ ይናገራሉ፣ የዘመቻው አስተባባሪዎች። እነዚህ ቢያንስ በአንድ ቀን ሊታወሱ በደላቸውም ሊሰማ ይገባል ይላሉ። ናትናኤል የዓለም ዘውድ ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል እኔ ዳንኤል ሺበሺ ጋዜጠኛ ተመስገን ደሳለኝ እነ እስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ አንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው እና እነ እስክንድር እንግዲህ እስክንድር አስራ ስምንት አመት ፍርደኛ ነው አንዷ ለምድሜ ልክ ፍርደኛ ነው ቤተሰብ ሶስትና እና አራት ሰው ብቻ ሊጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው፣ ከዚህ በላይ ይህን ሁላ አመት እየታሰሩ ከዚህ በላይ በደል የለም፣ ያጠፉ ጥፋት የለም። በማረፊያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት አመት እና አራት አመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን፣ ሌላ የሰብአዊ መብት ኮሚሽኖችን ምኖችም እንዲያውቁት እያደረግን ያው እነሱን ማበረታታት የማበረታታት መያዝ ነው። አቶ ወንድሙ ኢብሳ ከ2008 ጀምሮ ጠበቃ የማቆም አቅም የሌላቸውን በነፃ አገልግሎት ከመስጠት ጀምሮ ለ600 እስረኞች አገልግሎት እየሰጡ እንደሚገኙ ይናገራሉ። ከነዚህ እስረኞች መካከል አብዛኞቹ በምርመራ ወቅት የደረሰባቸውን አሰቃቂ የምርመራ ተግባር ለፍርድ ቤት ያስረዳሉ ብለዋል አሁን አስኳቸው አንድ ነገር ወደ ስድስት ቶ የምጠጋ ሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ድረስ ፍርድ ቤት ላይ የመሰክሩት ነው ፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታቸው ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮችና ራሳቸውን ራሳቸውን ሲከላከሉ በችሎት የሚያሰሙት ነው በአከላይስ ያለ ድብደባ በጣም ገደሎለው አሊዘኛ ዘጠና ከመቶ በአለም ላይ ያለ የስቃይ የድብደባ ስቃይ ሁሉ ሁሉ የምትጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረፍ በቶሎ እኛ የምናምን የምንነግርህን ነገር እመን የምባለው ግማሹ ኦነግ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ ሰኞች የምናገሩ ጭንቅላታችን ላይ ቆሞ ጭንቅላታችን በዚህ ከራካ በሚል በዚህ በወታደሩ ጫማ እየተቀጠቀጥን ፍርካና ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤት ውስጥ ፍርድ ቤቱ ለ

ቀጣዩ አላቃሳዊ ይደረስበት እንግሊዝኛ የመጠረፍ ነገር እዛ በኋላ ደግሞ የማስፈራራት ነገር አቶ አለልኝ ምህረቱም ከሁለት መቶ በላይ እስረኞችን ወክለው ፍርድ ቤት እንደሚቀርቡ ገልጸው አብዛኞቹ በአማራ ክልል ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ የታሰሩ ናቸው ብለዋል። እስረኞቹም ከፍተኛ የሰብአዊ መብት ጥሰት እንደተፈጸመባቸው ለፍርድ ቤት ያስረዳሉ። እሱም በሁለት የተከፈለ ነው። አንደኛው ማዕከላዊ እያሉ የሚፈጸም ፣ ሁለተኛው ደግሞ ማረሚያ ቤት ከተዛወሩ በኋላ ብለውናል። እከ እንግዲህ፣ በሁለት መንገድ የተከፈለ ነው። አንደኛው ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ፣ እዛ ችሎት ላይ ደረሰባቸውን ስቃይ ያነሳሉ። በምርመራ ላይ ያሉ ከሚያነሷቸው ስቃዮች፣ እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከህብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ። በኃይል አንድ በጣም በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ድርሳቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትፈኛለች። የተለዩ ሲባል ለምሳሌ አሁን እንደምልሽ ከሞራል ጋር በተለይ እንግዲህ የሰው ልጅ ለመግለጽ በእኔም የሚከብደኝ እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታዊ ሆነው ይናገራሉ። እኛም ለመስማት ራሱ ጀሯችን የማንዘጋው ነገር ሆኖ ነው። በጣም ምልሽ እንግዲህ ወንድ ልጅ ብልት ላይ ውሃ ታስሮ ሲንጠለጠል ሊደርስበት የሚችለውን ስቃይ ስታስዩ ከባድ ነው። ያን ያን ነው በብዛት ግ ችሎት ላይ የሚያነሱት። በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበርና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው በዛም አሁን ጨለማ ውስጥ ነው ያለው። ክሊንቶን ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የትርግ ቤት አደራ ነው የሚያስቀምጠው ማረሚያ ቤት ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር ሀያ ስድስት ጀምሮ እስካሁን በጨለማ ቤት ነው ያለው። የበይነ ዘመቻው አስተባባሪዎችም የዛሬውን የበይነ መረብ ዘመቻ ያዘጋጁት እስረኞቹ ቁጥራቸው በመብዛቱ የተነሳ እነሱም እየተረሱ በደላቸውም እየታለፈ በመሆኑ ሊታወሱ ይገባል በሚል እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት4 ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁንም ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። ፌስቡክ እና ትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። አሁን አንድ ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን ፒኤስአይፒኤችኦኤን ነው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አንድ ቃል ነው። በእንግሊዝኛ ኤምኢኤል ኬኤኤምዚኢኤንኤ አት ሳይፎን ፍሪ ፒ ኤስ አይ ፒ ኤች ኦ ኤን ሶስት ቁጥር ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረስዎትን ሳይፎን አንድሮይድ ኤፒ ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። የፕሮግራም ማሳሰቢያ። ለጥያቄዎ መልስ። የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ የሀገሪቱ ኢኮኖሚ ተጠቃሚ እንዲሆን ጥያቄዎቹን በተለያዩ መንገዶች ሲያቀርብ ቆይቷል። የሀገሪቱ መሪዎች የጥያቄውን ተገቢነት ቢቀበሉም ሕዝቡን ያረካ መልስ እስካሁን አልሰጡም የሚል ስሞታ ይሰማል። የህዝቡ ጥያቄ እንዴትና መቼ ነው መልስ የሚያገኘው? ካለፉት ጥቂት ወራት ጀምሮ ደግሞ በአንዳንድ የሀገሪቱ አካባቢዎች የብሔር ማንነት ላይ ያነጣጠረ ግድያና ማፈናቀል ይስተዋላል። በዚህ ክስተት የክልል ተወካዮች ፌዴራል ባለሥልጣናትን ሲከሱ፣ የፌዴራሉ ደግሞ ክሶቹን ወደ ክልሎች ወደ ራሳቸው ይመልሳሉ። በመሃሉ ግን በሺዎች የሚገመቱ ኢትዮጵያውያን ሕይወት አልፏል፣ ቤት ንብረታቸውን አጥተዋል። እውን ግጭቱ የህዝብ ግጭት ነው? በተጨማሪም የገዢው ግንባር የኢህአደግ አባል ድርጅቶች ከወትሮው ለየት ያለ ረዘም ያለ ስብሰባ ይዘዋል። የፖለቲካ አጣብቂኝ ውስጥ እንደ ገቡም ይሰማል። መውጫው ምን ይሆን? በእነዚህ ነጥቦች ዙሪያ ጥያቄዎች ካሏችሁ መልስ እንዲሰጡን ምሁራንን ጋብዘናል። በስልክ ቁጥር 2022059942 የውስጥ መስመር 14 በኢሜይል ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም፣ ሆርን አት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ብላችሁ ጥያቄዎቻችሁን እስከ ነገ ሐሙስ ምሽት ላኩልን ወይም የስልክ ቁጥሮቻችሁን አሳውቁን። ጥያቄዎቻችሁን በቀጥታ እንድታቀርቡ መልሰን እንደውልላችኋለን። ውይይቱ የሚካሄደው ከነገ በስቲያ አርብ በዋሽንግተን ሰዓት አቆጣጠር ከጠዋቱ 4 ሰዓት ወይም 10 ኤ ኤም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በለንደን ዓለም አቀፍ ሰዓት 1500 ላይ ነው። ለጥያቄው መልስ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዴሞክራሲ በተግባር ነው። የአውሮፓውያኑ ዓመት 2017 ለአፍሪካ ዲሞክራሲ መልካም ጅምር የታየበት ነገር ግን ፈተናዎች እንደሚገጥሙት የተገመተበት ነው። ዘንድሮ ከአንጎላ እስከ ዚምባብዌ ከፍተኛ የፖለቲካ ለውጦች ተካሂደዋል። ሆኖም አንዳንድ የአህጉሪቱ መሪዎች ለውጦቹን እንደ ትክክለኛ የዲሞክራሲያዊ ባህል እድገት በመቁጠር ቢያወድሱም ተንታኞች ግን የለውጦቹ ሀቀኝነት ያሳስባቸዋል። አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ሰሎሞን ክፍሌ ለምሽቱ ዲሞክራሲ በተግባር አዘጋጅቶታል። አፍሪካ በ2017 ለረጅም ጊዜ ዚምባብዌን ያስተዳደሯት ሮበርት ሙጋቤ ፈጽሞ ያልተጠበቀውን በገዛ ፈቃዳቸው ሥራ የለቀቁበትን ደፋር እርምጃ ታዝባለች። በአንጎላም እንደ ዚምባብዌ ብዙ ድራማ ባይታይበትም ሀገሪቱን ላለፉት ሰላሳ ስምንት ዓመታት የመሩት ሆዜ ኤድዋርዶ ዶስ ሳንቶሽ በጡረታ ተገልለዋል። ዘንድሮ በአፍሪካ በርካታ አዳዲስ መሪዎች ብቅ ቢሉም ታዲያ ተንታኞች በተለይ በአንጎላና በዚምባብዌ ሥልጣን የተረከቡት ለቀድሞዎቹ ፕሬዚደንቶች ለአስርታትና ከዚያም በላይ ዓመታት ቅርብ ሰዎች ስለነበሩ ተንታኞች ብዙም እምነት አያሳድሩባቸውም። ጄጋር ግሬይ ጆንሰን ኦፕን ሶሳይቲ ፋውንዴሽን የተባለው ድርጅት ኃላፊ ያስረዳሉ። ያው የቀድሞ መንግስት ነው ተመልሶ የመጣው አልተለወጠም። ልዩነቱ ስልጣን ላይ የወጣው ሰው ብቻ ነው። ፕሬዚዳንቱ እዚህ ላይ የተቀየረው በራሱ ቅርብ ረዳቶች ነው ወይም ደግሞ በዋናው የእርሱ ደጋፊ አሊያም ከፍተኛ ያስተዳደሩ ሰው ነው። ስለዚህ እኔ ያን ለውጥ እንደተደረገ አድርጌ ማየት አልችልም። ለውጡ በመራሄ መንግስታቱ ላይ ብቻ ከሆነ የተደረገው በሀገሪቱ ትክክለኛ ለውጥ አልተካሄደም። በ2017 ሩዋንዳ፣ ሌሶቶና ኬንያም ምርጫ አካሂደዋል። በላይቤሪያም የመጀመሪያው ዙር ፕሬዝደንታዊ ምርጫ በአብዛኛው ሰላማዊ ቢሆንም ተሰናባቿ ፕሬዝደንት ኤለን ጆንሰን ሰሪፍ ማጭበርበር ተካሂዷል ሲሉ ስሞታ ማቅረባቸው ታውቋል። በዚህ ወቅት ዲሞክራሲያችን ጥቃት ደርሶበታል። የሀገራችን መልካም ስም እየተበላሸ ነው። ምጣኔ ሀብታችን ላይ ውጥረት ሰፍኗል። እኛ ፖለቲከኞች የተሻለ መስራት ይጠበቅብናል። በኬንያ ምርጫውን ዳግም ማካሄድ ነበረባቸው። ለምን? ፍርድ ቤቶች በመጀመሪያው የድምፅ ቆጠራ ወቅት ማጭበርበር መካሄዱን በማረጋገጣቸው ሲሆን በሁለተኛው ምርጫ ደግሞ ተቃዋሚዎች አንሳተፍም ብለው መውጣታቸው ነው። በኬንያ ከምርጫው ጋር በተያያዙ ሁከቶች ስልሳ ስምንት ሰዎች መገደላቸው ተዘግቧል። ሌላው ደግሞ በዚህ በፈረንጆች 2017 በኮንጎ ዲሞክራሲያዊ ሪፑብሊክ ይካሄዳል ተብሎ ሲጠበቅ የነበረው ምርጫ አለመካሄዱን እናገኛለን። ኮንጎ ለሌላ ሁለት ዓመት አራዝማለች የምርጫውን ጊዜ። ለምን ቢባል የፕሬዚደንቱን የጆዜፍ ካቢላን የአስተዳደር ዘመን ለማራዘም። ያ ደግሞ የአለመረጋጋቱን ሁኔታ አባብሷል። ያቺ ግዙፍ የተፈጥሮ ሀብት ያላት አገር በፖለቲካ ትታመሳለች። ተንታኞቿም አዎንታዊ አስተያየት ሲያንጸባርቁ አይስተዋልም መጻዒ ዕድሏን በተመለከተ ሲናገሩ ክሎድ ካቤምባ የደቡባዊ አፍሪካ አገሮችን የተፈጥሮ ሀብት የሚያጠናው ማዕከል ዳይሬክተር ናቸው። ኢፍ ዩ አር ጎይንግ ቱ ስታቢላይዝ ዘ ኮንጎ ዊ ኒድ ቱ ጎ ትሩ ኮንጎን ማረጋጋት ከፈለግን ዲሞክራሲያዊ ህጋዊና ሁሉን አሳታፊ ምርጫ ማድረግ ያስፈልገናል ባለፉት ሁለት ምርጫዎች በ2003 ና በ2011 የታዘብነው ግን የምርጫ አስፈጻሚ ተቋማት እንዳልነበሩና በአገሪቱ የቆየውን አጉል ባህል አለመቀየራቸውን ነው በዚህም የተነሳ ጠቅላላ ሽግግር ሁኔታው ሳይሳካ ቀረ ምክንያቱም አሁን እንደምናየው ያለውን አይነት ሁኔታ ማለትም ፕሬዚዳንት ጆሴፍ ካቢላ ስልጣናቸውን እንዲለቁ የሚያስችል ተቋም ቀደም ብለን አላዘጋጀንም። መጪ 2018 ዓ ም በዚህ ዓመት ከታየው ድራማ በላይ የምናይበት ይመስላል። ዚምባብዌ ከተፈጠረች ወዲህ ለመጀመሪያ ጊዜ ሙጋቤ የሌሉበትን ምርጫ ታካሄዳለች። በዓለማችን አዲሲቱ ሀገር ደቡብ ሱዳንም ነጻነቷን በ2011 ከተቀዳጀች ጀምሮ የድርቅና ግጭቶች ግዙፍ ፈተናዎች እየተፈታተኗት ሲሆን ምርጫ ለማካሄድም እየተዘጋጀች ነው። አኒታ ፓውል ከጆሐንስበርግ ያጠናቀረችውን ዘገባ እዚህ ላይ ላብቃና በዚሁ በአውሮፓውያኑ ዓመት 2017 በኢትዮጵያስ ከዲሞክራሲ ግንባታው አንጻር ምን ታዘብን የሚለውን አክዬ አጠቃልላለሁ። ባጭሩ አስተያየታቸውን እንዲያጋሩን እዚህ ዩናይትድ ስቴትስ ላንሲንግ ሚሽግን በካተሪንግ ዩኒቨርሲቲ የታሪክ መምህሩን ፕሮፌሰር እዝቅኤል ጋቢሳን በስልክ ጠይቄያለሁ። ምን ታዘቡ ፕሮፌሰር እዝቅኤል በ2017 የኢትዮጵያን ዲሞክራሲ በተመለከተ? እንግዲህ እንደሚታወቀው ኢትዮጵያ ባለፉት አርባ ዓመታት ውስጥ በአንድ በኩል ወደ ዲሞክራሲ ወይም ህዝብ ወደሚፈልገው የሚሳተፍበት መንግስት እየገሰገሰች ነበረ። ወደ ከደርግ መንግስት መውደቅ በኋላ ይሄ ሶስተኛው የዴሞክራሲ ማዕበል ተብሎ የሚታወቀው ኢትዮጵያም እንደደረሰ ከኢትዮጵያም ጋር ኤርትሪያ፣ ኢትዮጵያ፣ ሩዋንዳ አምባገንነትን አስወግደው ዲሞክራሲን የሚመልሱ አዳዲስ መሪዎች የተባሉበት ጊዜ ነበረ። ነገር ግን በእነዚህ በሁሉም አገሮች ኢትዮጵያንም ጨምሮ የዲሞክራሲ መልክ ያላቸው ምርጫዎች ተካሂደው ዲሞክራሲ መጥቷል ይባል ነበር። ነገር ግን በሁሉም አቅጣጫ የዲሞክራሲን የሚደግፉት ምሶት ሰዎች በሙሉ በኢትዮጵያ ውስጥ ሲጠፉ እና ሲደመሰሱ እንደቀሩ እናውቃለን። ምርጫ ብቻ ይደረጋል። ነገር ግን የመናገር መብት የመሰብሰብ መብት ዴሞክራሲን የሚደግፉ ተቋማት በሙሉ እንደተጎዱ ነው የምናውቀው። ከሁለት ሺ አስራ አራት የጀመረው በኢትዮጵያ በጠቅላላ የተቀጣጠለው የህዝብ አመት ግን በአሁኑ ባስ ሁለት ሺ አስራ ሰባት አመት አመተ ምህረት ላይ አዲስ መልክ እንደያዘ ነው የሚታየኝ። ይህም አዲስ መልክ ምንድን ነው? መንግስት ሁሉንም ደመስሳለሁ የማይዳግም እርምጃ ወስዳለሁ እያለ ሲገል፣ ሲያስር የነበረ መንግስት ተኛው እኔ ነኝ ብለው ሙሉ በሙሉ ኃላፊነትን መውሰድ መጀመሩ ይህ የህዝብ የዲሞክራሲና የልማት ፍላጎት ወደኋላ የማይመለስ መሆኑ ታውቆ ከመንገድ ላይ መንገድ ላይ ከሚደረጉ ሰላማዊ ሰልፎች ወይም ሌላ የተቃውሞ አሰራሮች ወደ ቤተ መንግስት ገብተው በቤተ መንግስቱ ውስጥ በባለስልጣኖች መካከል ትግሉ እዛ ድረስ እንደገባ እና በአሁኑ ሰዓት እንኳን ዛሬ እንደየተነጋገርን ሳለም ከአራት ኪሎ ላይ የዲሞክራሲ ግፊቱና የተቆናጠጡትን ስልጣን ለመልቀቅ የማይፈልጉ ያገኙትን የኢኮኖሚ ጥቅም የያዙትን አሁንም ይዞ ለመቆየት በሚፈልጉ መካከል ትግሉ እንደተያያዘ ነው። በአጠቃላይ ግን የህዝቡ ፍላጎት እና የህዝቡ ንቃት ከፍተኛ ደረጃ ላይ ስለደረሰ የኢትዮጵያ መንግስትም ይህን የዲሞክራሲ አመጣት ለመቀልበስ በማይችል መልኩ እየታገለው እንዳለ ነው የሚታየው። ስለዚህ ተስፋ ያለው ነገር ነው እየታየኝ በዚህ በሁለት ሺ አስራ ሰባት ሁለት ሺ አስራ ስምንት ደግሞ የተሻለ ይሆናል ብዬ ተስፋ አለኝ። ምክንያቱም ይሄ ሁሉ በህዝብ ፍላጎት ላይ የተመሰረተ ሞትን የማይፈራ በጣም የነቃ በራሱ ከመስተዳደር በስተቀር በኃይል ለመስተዳደር የማይፈልግ ህዝብ በተለይም ደግሞ በኢትዮጵያ ውስጥ በተለያዩ ህዝቦች መካከል በአማራና በኦሮሞ በሌሎችም ህዝቦች መካከል ያለው ግንኙነት እና ፍላጎት እየጎለበተና አንድ የሆነ የመጣበት ተስፋን የሚሰጥ አመት ሆኖ ነው የታየኝ። ነ ሰለማ ፕሮፌሰር እዝቅኤል ጋቢሳን አመሰግናለሁ። የኢትዮጵያ መንግስት ዲሞክራሲ በአንድ ጀንበር የሚገነባ እንዳልሆነና በረጅም ጊዜ ሂደት የሚከናወን መሆኑን በተደጋጋሚ ይገልጻል። በዚሁ ላብቃ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም ደና ቆዩ። የረቡዕ የመጨረሻው ዝግጅት ሴቶችና ቤተሰብ። ለኢትዮጵያ የመንግሥት ሠራተኛ ሴቶች የሚሰጠው የወሊድ ፈቃድ ሦስት ወር የነበረው አራት ወር እንዲሆን ተራዝሟል። ለመንግሥትም ሆነ ለግል ድርጅቶች ተቀጣሪዎች የወሊድ ፈቃድ ስድስት ወር እንዲሆን ኢንተርኔት ላይ እና በየዌብሳይቱ ስትሟገት የቆየችውን ወይዘሮ ሮዝ መስቲካን ቆንጅቴንን ስም በኋላ ጠይቅሻለሁ። የእውነት ስሟ ነው ታምንም ባታምንም። እሺ ወይዘሮ ሮዝ መስቲካን የሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅት ታዬ አነጋግራታለች። ወደ አንቺው ልመለስ። ቆንጅት ሮዝ፣ ስለ ጊዜሽ በጣም አድርጌ አመሰግናለሁ። እንግዲህ በጣም ነው የማመሰግነው ስለጋበዝሽኝ። ትሟገችለት የቆየሽው አንድ ተልእኮሽ ፍሬ ያፈራ ይመስላል እና ከዛ በተያያዘ ነው ላነጋግርሽ የፈለግኩት ካለሽበት ከኒውደልሂ። ያው እንግዲህ እኛም የኢትዮጵያን አዲስ ዓመት ስንቀበል መጀመሪያ የሰማነው ዜና ነበር። አስደሳች ዜና የተወካዮች ምክር ቤት ልክ የመንግስት ሰራተኞች ለሆኑ የወሊድ ፈቃድ ይሻሻላል የሚለው ለአዲሱ አመት ለእኛም ለሁለት ሺህ አስር አስደሳች አመት አድርጎ ነበር የጀመረ። ከዛ በህዳር ወር ላይ ደግሞ ጸደቀና ለመንግስት ሰራተኞች በሙሉ አራት ወር የወሊድ ፈቃድ እንዲያገኙ ሆነና ይሄ ነበረና የጀመርኩት ደግሞ እኔ ከሁለት አመት በፊት ሁለት አመት ከምናምን ሆነዋል በፊት ተጨማሪ ወሊድ ፈቃድ ለእናቶች ያስፈልጋል እሚን ነበረ። ያው እንደነገርኩሽ ሚንሰራ ላይ ነበርኩኝ፣ ግን ከዛ በልድ ትወልድ ነው ስራዬን ያቆምኩትና ስራ ማጣት ህልምሽን መድረስ የምትፈልግበትን ቦታ ታውቂዋለሽ። እሱን ማጣት እንደገና ልጅሽን ደግሞ ማሳደግ ትፈልጊያለሽ በሰላም በጤና። እዚህ መሀል ሆኖ አንድ ምርጫ መምረጥ አለብሽ የግድ እና ሰራተኞች ሁሌ ሴቶች በዚህ መሀል ውስጥ እንደሚገቡ እኔም ደርሶብኝ ስላየው ከዛ ስቀመጥ ደግሞ ምናልባት ተጨማሪ ወሊድ ፈቃድ ቢኖረን የእኔ ጥያቄ እንኳን የነበረው ያው ስድስት ወር ወሊድ ፈቃድ ቢያገኙ ሰራተኞች ከዛ ደግሞ በየመሰ መንግስት መቻቤቱ በየግል ድርጅት ሁሉ የህፃናት ማቆያ ቢቋቋም ሰላማዊ የሆነ እናትነት ጤናማ ልጆች ለሀገራችን ለማፍራት እንችላለን። ሴቶችም ከስራ የመውጣት እድላቸው ይቀንሳል። አሁን በጣም ብዙ ሴቶች ከስራ እየተፈናቀሉ ነው። ልጆቻቸውን የሚዝላቸው ያጣሉ። ከሁለት አንድ ያው የግድ መምረጥ እየሆነ መጣና ወይ ከስራ ወይ ልጆች ከማሳደግ ከልጆችሽ እና ልጆቹም በመሀል የተንገላቱ፣ እንደምታውቂው ከተማ ውስጥ አሁን ሰራተኛ በጣም ችግር አለ። አንደኛ ያገኘ ሰራተኛ አይዘልቅልሽም። ለአንድ ወር እንዲሆን ይችላል። አስራ አምስት ቀንም ይሆናል የሚቀመጡት። ሁለተኛ ገንዘቡም በጣም ውድ ነው እና ህጻናቶቹ ላይ በትንሹ እንኳን በወር ሁለት ሰራተኛ ሁሉ ሊቀያየርባቸው ይችላል። እድለኛ ካልሆኑ፣ ጥሩ ሰው ካልገጠማቸው እና ጤናማ ልጅ የማሳደግ ነገሩም አደጋ ላይ ነው። እንግዲህ የአንድ ሀገር ልብና የሚረጋገጠው ጤናማ ተተኪ ሁለት ሲኖረን ነው። አይደለም? ልክ ነው። ስለዚህ ተጨማሪ ልጅ ፈቃድ በዚህ ምክንያት ያስፈልጋል የሚል ነበረ ዘመቻዬ። እግዚአብሔር ይመስገን ደስ የሚል ዜና ሰምተናል። እንግዲህ የእኔን ዘመቻ ሰምተው ነው አልልም። አሁን ግን እኔ መስራቴን ሁሉ ያወቅኩት ቤቴ ውስጥ ነው። እንግዲህ እነዚህ ዘመቻ በማህበራዊ ድረገጽ ሳደርግ የነበረው ልክ ዜናው ሲሰማ እና ከሰው የሚመጣውን ሪስፖንስ ሳየው ነው። ምናልባት ይሄ ነገር ተሰምቶ ነበር እንዴ የሚለውን ሀሳብ ይመጣል። ስለዚህ ዜና የሰማ ነው። ስለዚህ ህጉ በምክር ቤት አልፎ መጨረሻ ደረጃ እስከሚጸድቅ ድረስ አንቺ የበኩልሽን ስትሟገች ነበር፣ እንጂ እኔ ያደረግኩት ዘመቻ ይሄን ያህል ውጤት ያመጣል ብለሽ አልገመትሽም ነበር። አዎ እኔ እንግዲህ አሁን ከቤት የመውጣት እድል የለኝ ማለት አሁን አራተኛ ልጅ የሚወለድኩት ሰባት ወሯ ነው። ልጅ ትልቁ ስምንት አመቱ ነው። እና ልጆችን በማሳደግ ላይ እንግዲህ ተጠምጄ አለሁ። ድምጻቸው ይሰማላሁንው እነሱን እራሱ አሁን ሌላ ክፍልት ገብቼ ነው እና የማናግርሽ። በጣም ከባድ ስራ ነው ልጅ ማሳደግ። ትክክል ነው። በዛ ላይ ደግሞ እኔም ወጥቼ በጋዜጠኝነት የተመራኩት የተመረኩትና ስራ የሚሰራም ደግሞ ደስ ይለኛል። ይናፍቀኛል እና ይህን ሁሉ እንዴት ማጣጣም ይቻላል በሚል ሀሳብ ስለሆነ ይህን ነገር የጀመርኩት ያው ቤቴ ቁጭ ቤስቲ የራሴን የበኩሌን ነገር ላድርግ። ላይሰማ ይችላል ላይታወቅ ይችላል ግን ሳልሞክር እንዲሁ ፈልጌ ከምቀር ልሞክረው። እንዲያውም የተጨማሪ ድ ፈቃድ ዘመቻ ሎጎ መሪ ቃል አለችን እና እሷም እንደምትለው ለውጥ እንደ ዋዛ አይመጣም፣ ግን እንደዋዛ ይጀመራል የምትል መሪ ቃል አለች እና እንደ ዋዛ ነው የጀመርኩት። እንደ ቢሆን ብሎ እንዲዜ ድንገት የተጀመረ ነው። እለት እለት ግን ያለማቋረጥ ነው። ከሁለት አመት በላይ ያለማቋረጥ በዚህ ጉዳይ ላይ እጽፋለሁ፣ ቪዲዮ መልዕክቶችን አስተላልፋለሁ፣ ጠቃሚ መልዕክቶችን እንዲ ሼር አደርጋለሁ እና በደንብ ደርሷል ብዬ ለማለት ምንም ማረጋገጫ ስላልነበረኝ በቃ እንዲ እየሰራ መስራትን ብቻ ነበረ የማውቀው። ልክ ዜና ሲሰማና ዜናውን ፖስት ሳደርገው ግን የሰውን ሪስፖንስ የመጣውን ሳይል በደንብ ሰው ጋር የደረሰ እንደነበረ ሰው የሰማው እንደነበረ ማረጋገጥ ቻልኩኝ። ትልቅ ነገር ነው። እንኳን ደስ ያለሽ። እንዴት ነበረ በዚህ ባለፉት ሁለት አመታት በዚህ ጉዳይ ላይ ዘመቻሽን ስታካሄጂ፣ ከሴቶች ከጠቅላላው ከሕዝቡ መቼም ልጆችን የማሳደግ እና ተያያዥ ችግሮች የሴቶች ብቻ ስላልሆኑ፣ በአጠቃላይ ከህብረተሰብ የምታገኙ ምላሽ እንዴት ነበረ? የሚገርምሽ የመጀመሪያ ዓመት ላይ ከሁለቱም ጎን ማለት እችላለሁ ተቃውሞ ነበረ። ይመጣ የነበረው ማለት ምን ነካሽ፣ ተቃውሞ ማለት ሀገሪቱን የሀገሪቱን ኢኮኖሚ እያወቅሽ ድህነት ነው እና እንደዚህ አይነት ነገር አፎርድ አናደረግም። ስለዚህ እንዴት እንደዛ ይባላል፣ ፖፑሌሽን ይጨምራል፣ ሴቶቹን ከስራ ውጭ ልታደርጊያቸው ነው። ሶስት ወር አነሰ ወይ በቂ ነው ምን ያደርጋል? ከሴቶቹ ደግሞ እንዴ ከሶስት ወር በላይ ደግሞ እንዴት እንቀመጣለን? እንደዚህ አይነት ነገሮች ነበሩ መጀመሪያ ነት ላይ ይመጡ ሌላው በሌላ በኩል ደግሞ የትም የማይደርስ ነው ይሄ። በማህበራዊ ግድ ድረገጽ የሚጀመሩ ነገሮች የትም የማይደርስ ነገሮች ናቸው እና አትልፊ የሚል እንደዚህ ተስፋ አስቆራጭ ነገሮች ነበሩ። ቀስ በቀስ ግን እየተሻሻለ መጣ። ምክንያቱም በዚህ ነው ባልልን የሚመጡ መልዕክቶች ተስፋ የሚሰጡ ምናልባት እኔም ባለማቋረጥ መስራቴም አንድ ነገር አንድ ተጽዕኖ ፈጥሮ ሊሆን ይችላል። ከሴቶች ወንዶች የተሻለ መልስ አላቸው ያስፈልጋቸዋል ማረፍ አለባቸው። ልጆቻችን በትክክል ማደግ አለባቸው የሚል መልካም ነገር አለ። በሌላ በኩል ከሴቶቹ ደግሞ እንደዛው ጥሩ ፖዘቲቭ የሆነ ነገር ቢኖረውም ስራ እናጣለን፣ የሚቀጥረን አይኖርም። አሁን ትክክል፣ በጣም ወሳኝ የሆነ በሁለቱም በኩል የምናገኝ የስራ የማጣትና አለማጣት ነው። እቤት ውስጥ ልንቀመጥ ነው ወይ ደግሞ ቀጣሪ እናገኝም። ወሊድ ፈቃድ ይኖራቸዋል በሚል ያባርሩናል። እንደዚህ እንደዚህ አይነት ነገሮች ናቸው። የወሊድ ፈቃድ ይጠይቃሉ በሚል ተብሎ ገና ለገና እና ህልምት ተፈርቶ አይተኛ አይታደርም እንደሚባለው አይነት ነገር ነው። ፈቃዱ ይገኙና ከዛ በኋላ ደግሞ እሱ ኢሹ ሆኖ ደግሞ ማድረግ ያለብን ነገር ደግሞ እናደርጋለን። ከወጣቷ የሴቶች መብት ተሟጋች እና በሙያዋ ጋዜጠኛ ሮዝ መስቲካ ጋር ረዘም ያለ ውይይት ነው ያደረግነው። ለዛሬ እዚህ ላይ እንገታለን። በሚቀጥለው ሳምንት እንቀጥለዋል። ቀጣዩን እናቀርባለን። ሮዝ መስቲካ ከአባቷ የወሰደችው ሙያ መሰለኝ፣ አባቷ ጋዜጠኛ ናቸው ስልህ ወዲያውኑ አወቅ። መስቲካ ነጋሽ የታወቁ ጋዜጠኛ ነበሩ። እንዴት ይሄ ስም ሊመጣ ቻለ ብያታለሁኝ። በዛ ስሟ ምክንያት በልጅነቷ ተማሪ እያለች ብዙ ወከባ ይደርስባት እንደነበረ ከተማሪዎች፣ እንግዲህ እንደምታውቀው ነው። እኔ በቅጥነት ነበር የሚደርስብኝ እሷ በስሙ እሱን ሁሉ አጫብታኛለች። አዎ። እና በቀጣዩ ዝግጅት ይህንን ውይይት እናቀርባለን። ለዛሬው እናመሰግናለን። ዌብሳይታችንም ላይ እንደዚሁ ታወጫቸዋለች፣ እናወጣቸዋል። እዛ ላይ ላይ ደምጧት ይችላሉ። እናመሰግናለን ሮዝን በጣም እናመሰግናለን አንቺንም፣ ሮዝ ማስቲካንም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከበርካታ የአፍሪቃ ሀገሮች ግጭትንና ድህነትን ሸሽተው ለተሻለ ኑሮ አውሮፓ ለመግባት የሚጎርፉት ፍልሰተኞች በሊቢያ በኩል ነው የሚያልፉት። እዛም የወንጀል ቡድኖች ኢላማ ይሆናሉ። የወንጀለኞቹ የጭካኔ ተግባር ገደብ የለውም። የጾታ ጥቃት ይፈጽሙባቸዋል፣ በግዴታ ስራ ያሰማሯቸዋል፣ አካላቸውን ቀደው የሰውነታቸውን አካላት ያወጣሉ፣ ለባርነት ይሸጧቸዋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አስገንዝበዋል። በሊቢያ ዙሪያ ባልታወቁ ቦታዎች ፍልሰተኞች በሁለት መቶ ዶላር ለባርነት እንደሚሸጡ የሲኤንኤን የዜና ስርጭት አሳይቷል። በድብቅ ሰው አሸጋጋሪዎች በኩል የሚጓዙት ፍልሰተኞች በሚሄዱባቸው ሀገሮች ህጋዊ ሰነድ ስለሌላቸውና ለሚያሸጋግሯቸው ሰዎች የሚከፍሉት ብዙ የገንዘብ ዕዳ ስላለባቸው ለእንግልትና ለብዙ አይነት ወንጀሎች የተጋለጡ ይሆናሉ። የሊቢያው የብሔራዊ ስምምነት መንግሥት ህገወጥ በሆነ መንገድ ስለሚሸጋገሩት ፍልሰተኞች ጉዳይ ምርመራ ለማካሄድና ድርጊቱን የሚፈጽሙትን ሰዎች ተጠያቂ ለማድረግ ቃል ገብቷል። ዩናይትድ ስቴትስ ይህን ጥረት አበክራ ትደግፋለች። የብሔራዊ ስምምነት መንግሥት ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩትን በመታገል በኩል ወሳኝ አጋር አድርጋ ታያቸዋለች። ዩናይትድ ስቴትስ በተጨማሪም ለፍልሰተኞች፣ ለስደተኞችና በሊቢያ ለተያዙት ግለሰቦች የሰብአዊ እርዳታ አስተዋጽኦ ማድረጉን ትቀጥላለች። ዩናይትድ ስቴትስ ለፍርድ ለማቅረብ ጥበቃ በማድረግና በመከላከል ጥረት ላይ በማትቆር የሰዎች ማሸጋገር ተግባርን ትታገላለች። ወንጀሉ ከመፈጸሙ በፊት እንዴት ልናስወግደው እንደምንችል ለመርዳት ስንል በግጭትና ሰዎችን ሕገወጥ በሆነ መንገድ ማሸጋገርን መካከል ስላለው ግንኙነት ጥናት እንዲደረግ ገንዘብ እያቀረብን ነው። በግጭቱ ሁኔታ ሰለባ የሚሆኑትን ለይቶ በማወቅና በመርዳት ሰለባ የሚሆኑትን የማዳን ተስፋ አለን። ሰው አሸጋጋሪዎችን ደግሞ ተጠያቂ እናደርጋቸዋለን። ሕግ የማስከበር ጥረት ስኬት እንዲያገኝ ምርመራ በማካሄድ ሰው አሸጋጋሪዎችን ለፍርድ የማቅረቡ ሰለባዎችን ያማከለ ተግባር ወሳኝ ነው ብለን እናምናለን። ይህ ተግባር የሰው አሸጋጋሪዎች ሰለባ በመሆናቸው ምክንያት ለፈጸሟቸው ተግባሮች እንዳይከሷቸው የሀገሮች ቃል መግባትን ያካተተ ይሆናል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ገልጸዋል። እንዲህ ዓይነቱ በስብዕና ክብር ላይ አረመንያዊ ጥቃት የሚያደርሰውን ተግባር ለማክተም ከተባበሩት መንግስታት ድርጅት የጸጥታ ምክር ቤትና ከአጋር መንግስታት ጋር መስራቱን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ከመሰናበታችን በፊት የምሽቱን ዋና ዋና ዜናዎች እናሰማ። ላይቤሪያውያን መጪውን ፕሬዚደንታቸውን ለመምረጥ ትናንትና ሲሰጡ የዋሉትን ድምጽ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የሩሲያ አቻቸው ሰርጌይ ላቭሮቭ የኮሪያ ባህረ ገብ ከኒውክሌር ነጻ እንዲሆን የሚያስችል የዲፕሎማሲ መፍትሄ ላይ ደረስ ዘንድ ስራችንን እንቀጥላለን ብለው መስማማታቸውን ከውጭ ጉዳይ ሚኒስቴር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣ መግለጫ አስታወቀ። የዩናይትድ ስቴትሱ የቀድሞ ፕሬዚደንት ባራክ ኦባማ ለብሪታንያው ልዑል ሀሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች ሙሉ በሙሉ የተለያዩ እውነቶችን እንዲይዙና በወቅቱ የያዙትን አድላዊ አመለካከት በሚያጠናክር መረጃዎች እንዲዋጡ ማድረጉ ነው ሲሉ አስገነዘቡ። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ የሰላም ድርድር ከሶሪያ ሕዝብ ሰፊ ድጋፍ ያለው መሆኑንና የተባበሩት መንግስታት ለሚሸመግለው የሰላም ሂደት መሰረት ይጥላል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ተናገሩ። አመሰግናለሁ ቆንጂት። ለማጠቃለያ ዜናው ከመሰነባበታችን በፊት አጠራ ጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ20 ሳንቲም ተመንዝሯል። ዛሬ ዝርዝር መረጃዎችን ሌሎችም ምንዛሪዎችን አስመልክቶ ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ ማግኘት ይቻላል። ዌብሳይቱ ላይ ገብታችሁ ነገ የቁልቢ ጉዞ ያለባችሁ መንገዳችሁ የጥንቃቄ ይሁን። የድሬዳዋ ከፍተኛ ሙቀቷ 29 ዝቅተኛ 13 ዲግሪ ሴልሽየስ ነው። ሐረር ከፍተኛው 24 ዝቅተኛው 13 ዲግሪ ሴልሽየስ ነው። ሁለቱም ፀሐያማ ናቸው። በሜቴሮሎጂ ኤጀንሲ ትንባያ መሰረት አዲስ አበባም ፀሐያማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው ግን ብርዳም ነው 6 ዲግሪ ሴልሽስ ነው። በኢትዮጵያ ከፍተኛው የጋምቤላው 39 ዝቅተኛው የጂማ አራት ዲግሪ ሴልሽስ ይሆናል። እንግዲህ ክቡራትና ክቡራን አድማጮች ፕሮዲውሰሮቻችን ዛሬ ፋሲል ገበየሁና ብርሃን ኃይሉ ናቸው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አብባየሁ ገበያው ነች። ዝግጅታችን ተጠናቋል። እስከ ዝግጅታችን ፍጻሜ ድረስ ከኤፍሬም ታምሩ አካሌ ጋር እንተዋችኋለን። በእኛ በኩል ስናስተናግዳችሁ የቆየነው ሰሎሞን አባትና ቆንጂታየ ነን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎቹም ስም እንሰናበታችኋለን። አብራችሁን ስለ ቆያችሁ እናመሰግናለን። ትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ i can not going it.